Because it oh, ትግራይ ክልል ውስጥ የተከሰተውን ሰብአዊ ቀውስ ለማስተካከልና በአጠቃላይ የኢትዮጵያን ችግር ለመፍታት የመንግስትን ቁርጥ ውሳኔ እንደሚፈልግ ሁለት የተፎካካሪ ፓርቲዎች ስራ አስፈጻሚ አመራር አባላት ለጥያቄዎቻችሁ መልስ ሲሰጡ ተናግረዋል። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ትዴፓ ስራ አስፈጻሚ አባልና ዋና ጸሐፊ እንዲሁም በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሥራ አስፈጻሚ ኮሚቴ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ከአድማጮች የተነሱ ጥያቄዎችን ይዛ ሁለቱን እንግዶች ያነጋገረችው ጽዮን ግርማ ነች። ወደ ውይይቱ እንለፍ። ሁለታችሁም በትግራይ ክልል ተጉዛችሁ በዛ ያለውን ሁኔታ እንደ ገመገማችሁ በመግለጽ ለእናንተ ጥያቄ ያላቸው አድማጮች ጥያቄያቸውን እንዲልኩ ነው የጠየቅ ነው። በዛ መሰረት በጽሁፍ በኢሜይላችንና ጥያቄ ባቀረብንበት የፌስቡክ ገጻችንም ላይ የተወሰኑ ጥያቄዎች መጥተውልናል እና በቀጥታ ወደ ጥያቄዎቹ ነው የማልፈው። የመጀመሪያ ጥያቄ በኢሜይል የደረሰን ጥያቄ ነው የኔ አንተ አለኸኝ ከአዲስ አበባ የላኩልን ጥያቄ ነው ለሁለታችሁም እንደ ኃላፊነታችሁ ያቀረቡት ጥያቄ ነው። ጥያቄዎቹ ትንሽ በርከት ይላሉ። ለአንብባቸውና ተራ በተራ ትመልሷቸዋላችሁ። የመጀመሪያው ጥያቄ ለትግራይ ተወካይ ይላል። አሁን በተጨባጭ መሬት ላይ ያለው እውነታ እንዴት ነው? በተለይ በወጣቱና በሴቶች ላይ ይፈጸማል የሚባለው ጥቃትና ጉዳት አሁን ያለው ጊዜያዊ አስተዳደር ተግባብቶ ስራዎችን ከመፈጸምና ተግባራዊ ከማድረግና ከመግባባት አንጻር ምን ይመስላል? ከአጎራባች አካባቢዎች ጋር ያለው ትብብርና መቀራረብ፣ አብሮ መስራትና መተባበር ምን ይመስላል የክልሉ አጠቃላይ የድጋፍና የእርዳታ ስርጭት እንዲሁም ኤርትራ ወታደር አለ ስለሚባለውና ስለሚያደርሰው ጉዳት ምን ትላላችሁ? ይላል ለኢዜማም። ተከታይ ጥያቄ ያላቸው አቶ አለኸኝ ግን እስቲ መጀመሪያ ይሄንን ጥያቄ ሁለታችሁም እንደ ጥያቄዎቹ ብትመልሱልን፣ ከአቶ ጊደን አልጀምር። እሺ፣ አመሰግናለሁ። አቶ የኒያም ያቀረቧችሁ በጣም ጥሩ ጥያቄዎች ናቸው። እንግዲህ እውነታው ያው እንደሚታወቀው ጥቅምት ሃያ አራት ካጋጠመው ችግር በኋላ በተለይ መከላከያ ሰራዊታችን ላይ ከተወሰደው ጥቃት በኋላ ፌዴራል መንግስትም ያው ህግ ማስከበር ነበረበት እና እንግዲህ የተሄደው ነገር ሁላችንም የምናውቀው ነው። ከዚ በኋላ እንግዲህ ጦርነት እንደሚታወቀው ጎጂ ነው፣ በጣም አውዳሚ ነው። ስለዚህ ትግራይ ውስጥ ያጋጠመው ነገር እውነታው በጣም ክልሉ በጣም በጦርነት የተጎዳ ህዝቡም በአብዛኛው የተፈናቀለበት እንዲሁም ሌሎች ሌሎች ጥቃቶች የደረሱበት ሁኔታ ነበረ። መሰረተ ልማቱ ስልኩንም መብራቱንም ጨምሮ ሌሎች ነገሮችን በጣም ከፍተኛው ጉዳት ላይ ነበረ። ስለዚህ ሁላችንም እኔ አቶ ተክለ ነገ ትግራይ ታታስ መጀመሪያ አካባቢ መቀሌ ከተያዘ በኋላ ሄደን እንዳየ ነው ይህንም የተገነዘብ ነው። ከዛ የሆነ ሁኔታ በተለይ የዲቤ መስተዳደር አባላት በተለይ አምስት ሰዎች ደ- ጨምሮ በመጀመሪያ ሽሬ ገብቶ የማረጋጋት አካባቢ የሚያስተዳድር ሰው ህዝቡን የማማረቅ መዋቅሩን የመመለስ እንዲሁም የተሰሩ ስራ መሰረተ ልማቱ የመጠቀም የመመለስ፣ መብራት፣ ሞባይል፣ ትራንስፖርት የማስጀመር ባንክን፣ የጸጥታና የፖሊስ መዋቅሩን የመመለስ እንዲሁም የመሳሰሉ ስራዎችን በሚያመሰግን ሁኔታ ነው የሰሩት። ለዚህም በእውነት ፓርቲያችንን እኔም ክፍር ይሰጣለሁ። ከዚ በኋላ ግን ያው እያደር እያየን ስንሄድ ግን ያው ጉዳቱ በጣም ከፍተኛ እንደሆነ እየተገነዘብን ያሄድን። ስለዚህ እውነታው አሁን በጦርነት የታሸ በጣም የተጎዳ አካባቢ በተለይ ምንጣቢ በጣም የተጎዳ ህዝብ እንደሆነ ነው የተገነዘብነው። የጊዜያዊ መሰለትም ከጎይ ክልሎች ጋር ያለው የመግባባት ሁኔታ የተባለው ነገር እንግዲህ እሱ ምናልባት እንደሚታወቀው ክልሉ ከሌሎች ክልሎች ጋር እና ከኤርትራ መንግስት ጋር ግንኙነት መፈጠር አይችልም እንደሚታወቀው። ነገር ግን ምንድን ነው እኔ ያለኝ ኢንፎርሜሽን በፌዴራል መንግስት ደረጃ ይሄ በተለይ ግን ከማስከበር በፊት የነበሩ ቦታዎችን የማስለቀቅ ሁኔታ ለፌዴራል መንግስት እንደጠየቀ ለሂደት በሂደት እንዳለ ነው ማቀር ኢንፎርሜሽን

ሰላሳዎችም ፕራሚና ሌሎችም የመሳሰሉት የገለጹ ስለሆነ ይሄ የኤርትራ ወታደሮች ትግራይ ውስጥ መኖር የሚካድ አይደለም። ሀንኬንያንትም ጥያቄዎች በዚህ መልኩ ነው። ያ ጊዜያዊ አስተዳደሩ የእርስ በእርስ ግንኙነት ምን ይመስላል የሚል አሱን ጥያቄ አልመለሱትም። እንግዲህ ጊዜያዊ አስተዳደሩ ማለት ለምናውቀው እንግዲህ ካቢኔ የምንለው ማለት ቢሮ ኃላፊ የካቢኔው አባላት ናቸው። ካቢኔ ማለት ደግሞ ክልሉን የሚመራው ፖለቲካሊ ሶሻሊና ኢኮኖሚካሊ የክልሉን አቅጣጫ ቢሆን ቢወስን የሚመራ ማለት ነው ጊዜ መስተዳደሩ ስንን ይህንን በዋና ተሳሰጣ ነው የሚመራው። ማለት ስለዚህ በመሀላቸው ያለው መግባባት ምን ይመስላል የሚለው ነገር እኔ ኢንፎርሜሽን የለኝም። እኔ ካቢኔ ወላለም አልነበርኩም። ነገር ግን እኔ ክልል ውስጥ ያለ ችግርን ለመፍታት ከዚህ ፓርቲው ነው ኪ ወደዛ ሲሄድ የነበረው ሁኔታ አንድ ላይ የተደረረበት ነገር፣ እንዲሁም በተለይ ጊዜዊ መስተዳድሩ ፓርቲዎችን አሳፎ አካታችና አሳታፊ ለማድረግ ያደረገው ጥረት ግን ዝም ብሎ ለይስሙላ ነው ማለት። ለምሳሌ እኛ ትዴታ የካቢኔው አባል አይደለም። መሆን የነበረበት አካታችና አሳታፊ መሆን ከነበረበት በትክክል ፓርቲዎች ቢሮ ቦታ ይሄን ያህል፣ ምክትል ቢሮ ይሄን ያህል፣ የዞን አስተዳዳሪዎች ይሄን ያህል፣ የወረዳ አስተዳደር ይሄን ያህል ተብሎ ቦታ ይሰጣቸውና በደንብ ከዚህ በኋላ ደግሞ ፓርቲዎቹ ደግሞ እጩዎችን አቅርቦም በስራ ስልጣን ሊሾሙ መደረግ ነበረበት። ነገር ግን ለይስሙላ እንዲያ አቶ አቃደስታን የአዘናው ሊቀመንበር እንዲገቡ ተደረገ። አንድ የራያ ዴሞክራሲያዊ ፓርቲ ራዲታ ሊቀመንበር እንዲገቡ ተደረገበት ከዛ ኋላ ሌላው ግን ዝም ብሎ አሳታሽ እና አካታች ለማድረግ የተደረገ ጥረት ዝም ብሎ ብዙም የሚያጠገብ አልነበረም። ስለዚህ በመሀላቸው ያለው የመግባባት ምን የሚለው ነገር ብዙ ብዙ ኢንፎርሜሽን የለኝም። አቶ ተክሌል ቀደም ብሎ በተነሳው ጥያቄ ላይ የሚሰጡት ምላሽ ካለሁ በችልም እንደምናውቀው እንደተጠቀሰው ጥቅምት ሀያ አራት ግጭቱ ከተጀመረ በኋላ እነዚህ ሰዎች የተሳሳተ ስሌትና ስልክ ይዘው ወደ ግጭት ከገቡ በኋላ ከፍተኛ የሆነ ትግራይ ውስጥ ኪሳራ ደርሷል። ይህንንም በተለያዩ ዓለም አቀፍ ሚዲያዎችንም ጭምር እያየ ነው ነው። በኢዜማ በኩል ሶስት ጊዜ አካባቢው ከፍተኛ አመራር የክልሉ መዋቅር እንዳለው ነው። የከፍተኛ አመራሮች ሶስት ጊዜ ሄደዋል። መቀሌ ለሁለተኛ ጊዜ ሄደናል። በዚህ በምዕራብ ትግራይ ደግሞ እስከ ሁመራ አካባቢ በማይካድራ በኩል የሄደ ቡድንም አለ። ይዘናቸው የመጣ ነው። በርካታ ውጤቶች አሉ። እውነታዎች አሉ። እነዛ እውነታዎች በተለይ በመሀል ትግራይ አካባቢ እና መቀሌ አካባቢ ያለው እና በተለይ በምዕራብ ትግራይ አካባቢ በሁመራ ማይካድራ አካባቢ ያሉት ሁኔታዎች የተለያዩ ናቸው። እዚህ ውስጥ በርካታ ተዋናዎች አሉ። ሁላችንም ያው እናውቃለን። አንደኛው የኤርትራ ሰራዊት ነው። የኤርትራ ሰራዊት ደግሞ በቅድም አቶ ጌዳና እንደገለጸው ቀደም ሲል በጀኔራል በላይ ሲዩም ተገልጾ ነበረ። ከዛም በጊዜያዊ አስተዳደር አባላቱ በተደጋጋሚ ተገልጿል። በመንግስት አካላት በተወሰኑ ሰዎችም ያው እየተገለጸ ያለ ነው። በመንግስት ደረጃ ባ አጠቃላይ ነው ያልተገለጸው እና እነዚህ ጉዳት ያደረሱ ሀይሎች አንደኛው የኤርትራ ሰራዊት ነው እየተከሰሰ ያለው። ሁለተኛው ህወሀት ለቋቸው የሄዱት በርካታ አስረኞች ወንጀለኞች የነበሩ ናቸው። መቀጠል ደግሞ የእሱ የህወሀት ሀይሎች የነበሩ ተበታትነው የጠሩ ሀይሎችም የዚህ አካል ናቸው የሚሉ በርካታ ወገኖች አሉ። በአንዳንድ አካባቢዎች ደግሞ ሁላችንም ያው እንደምንሰማው የሚከሱ ወገኖች አሉ። በተለይ የአማራ ልዩ ሀይልና የአማራ ሚሊሻ የሚሏቸውም አሉ። በእኛ እይታ ይሄን ጥፋት በአብዛኛው ያጠፉት ህዝቡም ያለው የኤርትራ ሰራዊት ሀይሎች እና ህወሀት የለቀቃቸው እስረኞች ናቸው፣ ከፍተኛ ወንጀል እየፈጸሙ ያሉት እንዲሁም አንዳንድ ስርአት ወጣቶች ናቸው። እና የችግሩ መጠን እጅግ በጣም ዘግናኝ ነው። የተፈጠረው የሰብዓዊ ቀውስ እና ቁጭትም እጅግ በጣም ከፍተኛ መሆኑ አይተናል። ትክክል ነው ወንድሜ እንደጠየቀው ሰዎች ተገልደዋል፣ ወጣቶች በተለይ ተገልደዋል፣ ንብረት ወድሟል፣ ሴቶችም ተደፍረዋል። ስለዚህ ወጣቶች አካባቢ እና ሴቶች አካባቢ የተነሳው እውነት ነው። ከፍተኛ የሆነ ሰው ተፈጽሟል። ስለ ጊዜያዊ አስተዳደር ሚንበት አቶ ጌደና ካለው ብዙም ተናለለም ግን የታዘብኩት ጊዜያዊ አስተዳደሩ የትግራዩም የብልጽግና አካል ነው። ወረቤት አካባቢ የሚባሉትም የአፋርን ይሁን የአማራ ክልል የአንድ ፓርቲ አባሎች ናቸው። ግን በአጠቃላይ ከተፈጠረው ቀውስ አኳያ ስንመዝ ነው እነዚህ ሀይሎች ተደጋግፈው እየሰሩ እንዳልሆነ ነው የሚያሳየው። ትግራይ ጊዜያዊ አስተዳደርን ለመገምገም አቶ ጊደና እንዳለው የካቢኔው አባል መሆንን ይጠይቃል። ከርቀት ነው እያየ ነው ያለ ነው። የካቢኔው አባል አድርጎ ለማሰባሰብ ያው የሞከራቸው ሀይሎች አሉ ከባድ ግንኙነት ስለነበረው ኢዜማ አጋጣሚ ሆነ የዛ አካል አልሆነም። ስለዚህ ውስጥ ገብቶ ምን ይመስላል የሚለው የመገምገም የዛው አካል ሆኖ መገኘትን ይጠይቃል። ከዛ ውጭ ግን እንደ ጊዜያዊ አስተዳደር እና እንደ ፌዴራል መንግስትም እንደ አጎራባች ክልሎችን ስናይ ተባብሮ የመስራት እና ትግራይ ውስጥ የተፈጠረውን ቀውስ በማርገብ እገጥ እየሎቀናቸውን ሚና እየተወጡ ነው ብዬ አልገመግምም። ፌዴራል መንግስት ግን እኛም ለምሳሌ ነገሩን በቅንነትና ከፖለቲካ ትርፍ አውድ ውጭ ይዘን መንግስት የሞገትን እያሳሳብን በተለያዩ ግለጣዎችም እየከሰስን ነበር። ስለዚህ በጊዜ ሂደት ነገሮች እየተለወጡ መንግስትም ጆሮ እየሰጠን እየመጣ እንደሆነ እያየን ነው። በተለይ በፌደራል መንግስት በኩል በተቻለ መጠን የችግሩን ግድፈት ያክል ነው ብዬ ባላምንም ከፍተኛ የሆነ በጀት መድቦ በሁሉም ህርስ እየተሰራ እንደሆነ ያው እያየን ነው። አንዳንድ ዓለም አቀፍ ተቋማትም እየመሰከሩ ያለበት ሁኔታ አለ። ገለልተኛ የሚባሉ ተቋማትና ሚዲያም እየገቡ ነው። ምናልባት እነዚህ ገለልተኛ የሚባሉ ተቋማት የተሻለ መረጃና የተሻለ እይታ ለህዝቡ ይዘው ይቀርባሉ ብያ ሀለኒ በተለይ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰላሙ ተገኝቶ ሁሉንም አካባቢዎች ከዳሰሰ የተሻለ መረጃ ለህዝባችን ይዞ ይቀርባል የሚል እምነት አለኝ። ምክንያቱም በተቻለ መጠን ከፖለቲካ ገለልተኛ ነው። እንደ አንዳንድ ዓለም አቀፍ ተቋማትም የሚጠመዘዝ ተቋም ነው ብዬ አላስብም። ስለዚህ መንግስት እነዚህም ነገሮች እየሰማ ሚዲያዎችን ተልከዋል። ሚዲያዎች አንዳንድ ዘገባ ይዘው እየወጡ ነው እያየን ነው። የበለጠ መጣራት ያለባቸው ጉዳዮች ሊኖሩ ይችላሉ። ግን አትሊስት የህዝቡን ስቃይ በተጋነደም ይሁን ባልተጋነደ ደረጃ ይዘው መረባቸው አንድ ትልቅ ነገር ነው ብዬ አስባለሁ። የኢትዮ ኤርትራ ወታደር የተባለው ጉዳይ ጉልህ እየሆነ የሚወጣ ነው። ይህንንም ራሱ ከዚህ በፊት በተደጋጋሚ የኤርትራ ወታደር እንዴት ሊገባ እንደሚችል ብናቀም ድንበር ጠባቂ የነበረው ኃይል ተመቶ በማደሩ ሊገባ የሚችል ኃይል ቢኖር ቢችልም መንግስት ግን ኃላፊነቱን ይወስድንና መንግስት እንዴት እንደገቡ ለምን እንደገቡና መቼ ሊወጡ እንደሚችሉ እኔ ብቻ ሳልሆን ፓርቲያችንም ራሱ አቋም የያዘበት ጉዳይ ስለሆነ ይህንንም በዚህ አልፈዋለሁኝ። አመሰግናለሁ። ከኤርትራ ወታደሮች ጋር ተያይዞ የተነሱ ጥያቄዎች አሉ። እነሱ መልሷቸውና ወደ ሌላ ጥያቄ እንሻገራለን። በፌስቡክ የጠየቁን ብርሃኑ ግርማይ የተባሉ አድማጫችን እስከ መቼ ነው በኤርትራ ሰራዊትና በመከላከያ ተከበን ሰው እየተገደለ በቤት ውስጥ ሆነን የምንኖረው? የራስ ሕዝብ ሲጨፈጨፍና ሲዘረፍ እንዲሁም ሴቶች ሲደፈሩ ዝም ብሎ የሚመለከትን መንግስት እንዴት መንግስት ማለት እንችላለን? እና የመረጥ ነውና የምንወደው መንግስት እያለ እንዴት ከኛ የማንወደውና ያልመረጥነው መንግስት በግድ ይመራናል የሚል ጥያቄ አንስተዋል። እንዲሁም ሌላ ቴዲ ቴዲ የተባሉ አድማጭ በፌስቡክ ገጻችን ከትግራይ ክልል የኤርትራ ወታደሮች የሚወጡት መቼ ነው። የሚል ጥያቄም ሰንዝረዋልና ከምንድን ነው ምላሻችሁ? የተነሱትንም ጥያቄው ይጨምራችሁ አቶ ጊደላ። አመሰግን። ምናልባት ይህ ጥያቄ መቅረብ የነበረበት ለገዢ ፓርቲ እና ለጊዜያዊ መስተዳድሩ ዋና ሥራ አስፈጻሚ ቢሆን ወይ ለካቢኔ ቢሆን ደስ ነው የነበረ። ነገር ግን እኔም ያው ያን ፓርቲ ስለ ትግራይ የሚጨነቅ ስለ ትግራይ የሚሰራ ፓርቲ አባል ስለሆንኩኝ የግድ እኔም እንደ ኢትዮጵያዊም እንደ ሰውም እንደ ትግራዋይም የሚያስጨንቀኝ ነገር ስለሆነ ሀሳብ የመግለጽ የግድ ነው እያስባለሁ። ለአድማጮችም ካለኝ ክብር መቼ ነው የሚወጡት ምናምን የሚለው ሜይ ቢ አቶ ብርሃኑ ግርማ እንዳሉት እኔም ከእሳቸው ጋር ሚ ነው የምጠይቀው። እኔም ምንም ያው እኛ ፓርቲያችን ገዢ ፓርቲ ስላልሆነ ንግ ስላልሆነ እኛ ይህን ጥያቄ በመግለጫ ፓርቲያችን በመግለጫ በክቡር ሊቀመንበሩ መግለጫ ተሰጥቷል። በዋልታ ትግ ጥር ሶስት ላይ ቀርቤ እንዲወጣ ድምጼን አሰምቻለሁ፣ እንደ ዜጋ እንደ ሰው ነገር ግን ምንድን ነው እኔ ክቡር ጠቅላይ ሚኒስትሩ በአልሲነታቸው ላይ ከተናት የሚናገሩት አንጻር ካለቀሱት በደስታ በተስፋ ና በደስታ ካለቀሱት ኢትዮጵያውያን አንዱ ነኝ። እንባይ ወርድ ነበረ እሳቸው ሲናገሩ ተስፋ ሰንቄ ነበረ። በጣም በጣም ተስፋ ካደረጉት ኢትዮጵያውያን ነበርኩ። ከዚ በኋላም ይህን ፓርቲ ወይም ካደረጉት ጊዜ ጀምሮ ጨቋኙ ና አፋኙ የህወሓት አመራርን ፊት ለፊት ከታገሉት አንዱ ነኝ። በሚዲያም በምንም ማለት ነው። እንዲሁም በተለይ የህግ ማስከበሩ ስራ እስከተፈጸመበት እስከ ህዳር አጋማሽ ድረስ የነበረው ሁኔታ በጣም እደግፍ የነበርኩ እንደ በፓርቲም በራሴም በቅል ነበርም ጠቅላይ ሚኒስትሩ እና እሳቸው የሚመሩት መ ሊሰሩት የነበረው ስራ በተለይ ህግ ማስከበሉ ላይ በጣም ከደገፉት እና በጣም ሊደርሽፕ ኤክሰለንስ አየሁበት ብዬ በድፍረት ከተናገሩት አንዱ ነኝ። ቀጥሎም ምናልባት ይሄ የህወሀት አመራር ከትግራይ ህዝብ ጫንቃ ላይ ሲወገድ ትግራይ ውስጥ ተስፋ ይመጣል፣ ልማት ይመጣል፣ ዲሞክራሲ ይሰፍናል፣ ከነበረው ሁኔታ የተሻለ ሁኔታ ይመጣል ብለው በጣም ተስፋ ካሩጉ ሰዎች አንዱ ነበርኩኝ። ነገር ግን በተለይ ህግ ማስከበሩ ተጠናቀቀ ተብሎ ከዚ በኋላ እኛም ትግራይ ከሄድን በኋላ ትግራይ መሄደን በተለይ ብዙ ኢንፎርሜሽን መስፋፋት ከጀመሩ በኋላ ግን በክቡር ጠቅላይ ሚኒስትሩ ብዙ ጥያቄዎች አሉ። የትግራይ ህዝብ የኢትዮጵያ ህዝብ እንደሆነ ለማቀ የኢትዮጵያ አንድ አካል እንደሆነ ኢትዮጵያ ለምትባለው መልካም ሀገር፣ ታላቅ ሀገር ብዙ መስዋዕት የከፈለ እንደሌሎች ኢትዮጵያውያን ብዙ መስዋዕት የከፈለ ታላቅ ህዝቡ ነው። ስለዚህ እንደዚህ አይነት ሀይሎች ገብተው ህዝቡን ሲያሰቃዩት ማነው የሚጠብቀው? ክቡር ጠቅላይ ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ናቸው፣ የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ናቸው። ይህን ህዝብ የመጠበቅ ግዴታ አለባቸው። ስለዚህ ይህን ህዝብ ግን አልጠበቁትም። ክቡር ጠቅላይ ሚኒስትሩ ይህን ህዝብ ተጎድቷል አቃ ነው ጥቅምት ሀያ አራት ከደረሰው አንጻር የሰሜን ህዝብ ጥቃት اذا السبب ድንበራችን ክፍት እንደነበረ እገምታለሁ። ልክ ነው የኤርትራ ጦር ገብቷል። ከገባ በኋላ ግን ኦኬ ለኢትዮጵያ ወይም ደግሞ ይህን የሕወሓት አመራር እንደመደምሰስ መስዋዕት ከፍሎ ሊሆን ይችላል እገነዘባለሁ። ነገር ግን ዲሲፕሊን እንዲሆን ማድረግ አንቻል ብለ እንዳይዘርፍ ሴቶች እንዳይደፍር ንብረት እንዳያወድም ፋብሪካዎችን እንት እንዳይም ማድረግ አንቻል ለኮንሰርት ላይ ሚስሩ እዚህ ላይ መስ ይሰጡ ይፈልጋሉ እኔ እንዳንድ ዜጋ ና እንዳንድ ኢትዮጵያዊ ነው እየጠየኩ ያለው ሕዝቡ ተወድቷል። ስለዚህ አሁንም ይሄ የደረሰው ጉዳት በእውነት ከቃላት በላይ ነው። ይሄ በጣም ታ ታላቅ ታላቅ የኢትዮጵያ አካል የሆነው ህዝብ በኢትዮጵያዊነቱ የማይደራደረው ህዝብ በአሁኑ ሰዓት ኢትዮጵያዊነቱ ላይ ጥያቄ ምልክት አጭሮበታል። እኔ ብዙ ወጣቶች ጋር ተገናኝቻለሁ። እኔ ከብዙ በእድሜ የገፉ ወጣቶች፣ ሽማግሌዎችም፣ ሴቶችን፣ ወንዶችን ማግኝጫለ፣ አውርተናል፣ አርቱታል። ይህንን ከአሁን በኋላ እኛ ኢትዮጵያውያን ሆነን መቀጠል በጣም ያጠራጥረናል። ከአሁን በኋላ እኛ እንዲያውም በኢትዮጵያውያን አይደለንም ያሉ የትግራይ ተወላጆች አሉ። እንግዲህ የትግራይ ህዝብ እንደሌላው ኢትዮጵያዊ ለድጭ ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው ኢትዮጵያ ውስጥ ከተደረጉት ሀያ ስድስት ትልልቅ ጦርነቶች ሀያ ሁለቱ ጦርነቶች ትግራይ ውስጥ ነው የተደረጉት። የትግራይ ህዝብ ኢትዮጵያ ለምትባለዋ ታላቅና ታላቅ ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ይህን ህዝብ ማን ነው የሚጠብቀው? ክቡር ጠቅላይ ሚኒስትሩ እናሳቸው የሚመሩት ካቢሌና መንግስት ካልጠበቀው ይህን ህዝብ ማን ነው የሚጠብቀው? ስለዚህ ህዝብ ተጎድቷል። ቢያንስ እኮ ጠቅላይ ሚኒስትሩ ይህን ጉዳይ ተወያይቶ በፓርላማን በምንም ይህን ህዝብ ይቅርታ መጠየቅ አለባቸው። ይህ ህዝብ ተጎ እኔ ይህን ምለው ጣት ለመቀሰር አይደለም ኢትዮጵያ የምትባለው ሀገር እንድትጎለብት ስለምፈልግ ኢትዮጵያ ታላቅነቷን እንደጠበቀ እንድትሄድ ስለምፈልግ ነው። እስካሁን የተሸራረፉት ግዛቶች ይበቁናል። ብዙ ሄዶ ብለው ነው ሌላ ግዛት ትግራይ የሚባለው ክልል እንዲገነጠል ያስፈልግ ነገር ግን አሁን እየሆነ ያለው ምድር ላይ ይህንን ነው። እኔ እንኳን በኢትዮጵያዊነቴ ተደራድሬ ተጠራጥሬ ማላውቀው ሰው ትንሽ ትንሽ ስሜቴ ተጎድቷል እውነቱን ለመናገር እና አሁን የቀረበው ጥያቄ ትክክለኛ ጥያቄ ነው። ነገር ግን መመልበት ያለበት ብዙ ፓርቲ ብልጽግናና ክቡር ጠቅላይ ሚኒስትሩ የሚመሩት ካገ እሳቸው ነው። እና ፓርላማው አውቃለሁ፣ የትግራይ ተወካዮች የሉም ፓርላማ ውስጥ ሁሉም ተጠራርገው ሄደዋል። የህዋ ተወካዮች ስለነበረው ፓርቲውን ወክለው ተወዳድረው የመጡ ስለሆነ ወጥተዋል። ነገር ግን ፓርላማውም የኢትዮጵያ ፌዴራላዊ የህዝብ ተወካዮች ምክር ቤትም ይህን ጉዳይ እንደ አጀንዳ አቅርቦ ተገምግሞ ትክክለኛው መልስ በትግራይ መጠጠት አለበት። አቶ ተክሌ እርስም በእነዚህ ጥያቄዎች ላይ የሚሰጡትን ምላሽ እንስማ። ብዙም ከአቶ ጊደና የተለየ እንትን ምለው የለኝም፣ ግን መግቢያዬ ላይ ቅድም እንዳልኩት የተሳሳተ ስሌትና ስልት ይዞ የገባው ሀይል የፈጠረው ስህተት ነው። ከመጀመሪያ ያልኩት ለዚህ ነው። የኤርትራ መንግስት ከበረሃ ጀምሮ ሻዕቢያና ህወሓት አብረው ምን እንደሰሩ ሁላችንም የምናውቀው ነው። ወዳጆች ነበሩ። ግን ከኢትዮ ኤርትራ ጦርነት በኋላ እነዚህ ሀይሎች አይጥና ድመት መሆናቸው ሁላችንም የምናውቀው ጉዳይ ነው። በተለይ ከዚህ ከግጭቱ በኋላ ለሀያ አመታት ያክል ሁለቱ መንግስታት ምን አይነት እንትን ያራምዱ እንደነበር ሁላችንም እናውቃለን። ስለዚህ ሙሉ በሙሉ ጥርስ ውስጥ የገባ ነበር ማለት ይቻላል የኤርትራ መንግስት يا تذراير وقوهات ጥርስ የተለከሰበት ኃይል እንደነበረና ሀያ አመት ሙሉም ራሱ ሲጠብቀው የነበረው እሱም ድርጅቱን ጨምሮ የአካባቢውን ሕዝብ ሲጠብቅ የነበረው የመከላከያ ኃይላችን የሰሜን እዝ መሆኑ ሁላችንም እናውቃለን። ስለዚህ ይህን ጉዳት አንዳንድ ኢትዮጵያውያን ወገኖቻችን፣ በተለይ ፖለቲካ ፓርቲ መሪዎች አሁን ያለውን መንግስት ለማውገዝ ሲፈልጉ ከኤርትራ መንግስት ጋር ብቻ እያያዙ የችግሩን ምንጭ ማለት ወይ ይሄ ጥቅምት ሀያ አራት የተደረገው ሲያሳንሱት እናያለን እና እኔ በኩል ይህን ጠባቂውን ኃይል ነው የበተነው መጀመሪያ ስለዚህ የተበተነ ሀይል እና ጥርስ ነቅሶ የኖረ ሀይል ጠላቱን ለማውደም ቢገባ ወይም ጠላቱን ለመደምሰስ ቢገባ ትክክል ነው ባይባልም እንኳን ነባራዊ ሁኔታ የሚፈቅደው ያን ነው ሊሆን የሚችለው። ስለዚህ ይህ ሀይል መመጣቱ ተገቢው ነው ብዬ ባስብም፣ እኔ እንደ ግለሰብ በትግራይ ህዝብ ላይ የደረሰው ጉዳት ግን ቀላል አይደለም። ዞሮ ዞሮ ተጠያቂ ሊሆን የሚችለው በዚህ ጉዳይ ላይ ምንም እንኳን መጀመሪያ ክብሪቱን የጫረው እና በዚህ ጉዳይ ላይ የተለያዩ ሀይሎች ትግራይ ውስጥ እየተርመሰመሱ ጉዳት እንዲያደርሱ እድሉን የፈጠረው ህወሀት ነው እና ተሸንፎ ቢሄድም መንግስት ግን ከዛ በኋላ በተለይ ምናልባት መጀመሪያ ሳምንታት ሁለት ሳምንታት ወይም የመጀመሪያ አንድ ወር አካባቢ ለመንግስት ሊያስቸግረው ይችል ይሆናል። ከዛ በኋላ ግን የትግራይን ህዝብ መጠበቅና መልሶ የማቋቋሙን ጉዳይ ልዩ ትኩረት ሊሰጠው ይገባ ነበር። ቅድም አቶ ዚደና እንዳለው በጠቅላይ ሚኒስትሩ በተለይም በዚህ ጉዳይ ላይ የተለየ አትኩሮት ሰጥተው ይሰራሉ ብዬ የማስባቸው ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ አድርገዋል የምለው ብዙም አይታየኝም። ነው አቶ ዚደና እንዳለው ከተጠያቂነት የሚያመልጥ መንግስት መስሉ አይሰማኝም። የመረጥነው መንግስት እያለ ወዘተ የሚሉት አጠቃላይ ጥያቄዎቹ መጠየቅ ያለባቸው ለፌዴራል መንግስቱ ወይም ደግሞ ለብልጽግና ፓርቲ ይመስለኛል፣ እንደ ፓርቲ። ያም ሆኖ ግን እኔም ራሱ የመረጥነው መንግስት የሚለው የሚያስኬድ አይመስለኝም። ህጋዊ መንግስት አይደለም ተቋቁሞ የነበረው። ያም ጉዳይ ሳንፈታ ነው ወደ ጦርነት የተገባው። ያም ጉዳይ ራሱ ህጋዊ ያልሆነ መንግስት ህጋዊ ያልሆነ ምርጫ ቦርድ አቋቁሞ የተመረጠ መንግስት ነው። በወቅቱ ትክክል አይደለም ስንል ነበረ፣ እንደ ፓርቲ እንደ ግለሰብም እኔ እንደዛ ነበረ የማምነው። ያም ሆኖ ግን ያ ጉዳይ በጠረጴዛ ዙሪያ ይስተካል የሚል እምነት ነው የነበረን በጠረጴዛ ዙሪያ ከመፍታት ይልቅ ግን መከላከያ ኃይላችን ላይ ጥቃት አድርሶ ለራሱም ተጎድቶ ራሱም ሞቶ ለትግራይ ህዝብ የተረፈ ኃይል አለ። ይህ ለትግራይ ህዝብ የተረፈ ኃይል ነው ብለን ግን የምንጠው ጉዳይ አይደለም። መንግስት ባለ በሌለ አቅሙ ልዩ ትኩረት ሰጥቶ የትግራይን ጉዳይ ሊመለከተው ይገባል የሚል ትናንትናም የነበረ ጥያቄ ነው የእኔ ጥያቄ፣ አሁንም የእኔ ጥያቄ ነው። በፓርቲ ደረጃም ራሱ አቋም የያዝንበት ጉዳይ ነው። ምናልባት እዚህ ጋር ቅድም አሩ አንዳንድ ወገኖችና እሱም የተሰማው ፊሊንግ መግለጹ ተገቢ ነው ኢትዮጵያዊነትን ጥያቄ ውስጥ የሚፈት ፊሊንጎች ወይም ስሜቶች እንደተፈጠሩበት እና በአንዳንድ ወገኖች ላይ እንደተፈጠሩ እንዳሉ ይገባኛል። እኔ እዛ ስሜት ተጋሪ አይደለሁም እውነቱን ለመናገር። ምክንያቱም ሀገርን ለድርድር የምናቀርብበት ሁኔታ ኑሮ ማያውቅም ለወደፊትም አይኖርም። እንታገላለን ማለት የትግራይ ተወላጅም አብዛኛው የኢትዮጵያ ማህበረሰብ ምቁ ጉዳዩን ጉዳይ ብሎ ይዞት ከትግራይ ህዝብ ጎን ቆሞ እየታገለ ነው እያየ ነው ያለ ነው እና ሁላችንም በአጠቃላይ ኢትዮጵያውያን በዚህም በዛም ያለ ነው፣ ሀገር ውስጥም ውጭም ያለው የትግራይን ጉዳይ ጉዳይ ብለን የትግራይን ህዝብ ጉዳይ ጉዳይ ብለን ከፖለቲካው አውጥተን ከህዝቡ ጎን ልንቆም ይገባል። ያ ካልሆነ ግን መንግስትንም ቢሆን ልንታገለው ይገባል የሚል ጽኑ አቋም ነው ያለኝ። ኢትዮጵያዊነትን በዚህ ጉዳይ ላይ ለድርድር የሚያቀርበው ህወሀት ነው እና የዛ ስሜት ተጋሪ መሆን ተገቢ ነው ጊዜ አላሰብም ምክንያቱም በጊዜያዊ አስተዳደር ሰዎችን ራሱ ሲንጸባረቅ ስለሰማወቅ ነው። ሰሞኑ ያን ተገቢ ነው ብዬ አላስብም። መታረም መቻል አለበት ግን የማንከፍለው ዋጋ አይኖርም መታገል አለብን ብዬ አስባለሁ። የሁላችንንም ትኩረት ግን ያሻል፣ የመንግስትንም የህዝብንም፣ አጠቃላይ የኢንተርናሽናል ኮሚኒቲውም ትኩረት ያሻል የሚል የጸና አቋም አለ። ይህን ለመግለጽ ነው። ወደ ሌላ ጥያቄ። ለቢኤምሲ አክሱም በሚል የኢሜል አድራሻ ጥያቄ ላኩልን አንድ አድማጫችን። ከፊቱ አስተያየት አለው ቢኤምሲ አስተያየቱ ለእኛ ስለሆነ አስተያየቱን አቆይተን ወደ ጥያቄው ነው የማልፈው አራት ጥያቄዎች ናቸው። ሀገር ለእናንተ ምን ማለት ነው? እንዴት ነው የሚገለጸው የኤርትራ ሰራዊት እስከ ዛሬ የካቴ አስራ ስምንት ስድስተኛ ወር ሁለት ሺ አስራ ሶስት አመተ ምህረት ሰላማዊ ዜጎችን እየረሸነ ነው ህዝቡ በእንደዚህ አይነት መንገድ ካለቀ ማንን ነው ወደፊት ለማስተዳደር የምታስቡት ትግራይ ከኢትዮጵያ ጋር ትቀጥላለች ብላችሁ ታስባላችሁ የኢዜማ ና ቲዴፓ አመራሮች ወደ ትግራይ በተጓዙበት ጊዜ የኤርትራ ሰራዊት በትግራይ ይንቀሳቀሳል ወይ የሚል ጥያቄ ነው ያነሱት እንግዲህ ሁለቱ ጥያቄዎች ቀደም ብለው ተመልሰዋል ያልተመለሱት ላይ መልስ ስጡበት አቶ ጌደና በተለይ የመጀመሪያው ጥያቄ ሰፋ ያለ ትርጉም ሊኖረው የሚችል ነው። እንደ ሰውም እንዳፈሳሰውም ለእኔ ሀገር ማለት ብዙ ነገር ነው። ሀገር ማለት ለእኔ ሰው ነው። ሀገር ማለት ለእኔ ክብሬ ነው። ሀገር ማለት ለእኔ መገለጫ ነው። ሀገር ማለት ለእኔ መጠለያ ነው። ሀገር ማለት ለእኔ ሕይወቴን ምትክልላት ሕይወቴንም ለመስጣት የማልሳሳላት ማለት ነው። ለእኔ ሀገር ማለት ለእኔ ኢትዮጵያ ናት። ኢትዮጵያዊ በእውነት ላለፉ ሰዎች ዘመናት ብዙ ጀና ኢትዮጵያዊ ምትክ የሌላት ህይወታቸው ሳይፋሱ ህይወታቸውን የሰጡባት መስዋዕት ይሁንላት አካላቸውን ያጎደሉባት ጠላታቸውን በጎራዴ ጠብቀው ያቆዩዋት ማለት ነው። በጣም ሰፊ ትርጉም ያለውን ሀገር ልትርጉም አለው። ሀገር ከሌለ እኔ የለሁም። ሀገር ከሌለ ትውልድ የለም። ስለዚህ ሀገር በእንደዚህ መልኩ ነው የምረዳው። ለእኔ ሀገር ወይ ደግሞ ኢትዮጵያ ማለት ለእኔ ትልቅ ትርጉም አለው። ምናልባት ሀገር ሲባል እኔ ስዝ የሚለኝ የክቡር ዶክተር አርቲስት ጥላሁን ገሠሠ ሀገሬ ብሎም የሚያዜመው ሙዚቃ ላይ ያለው ፊሊንግ ነው የሚታየኝ። በእንባ ፊቱ ተሸፍኖ ኢትዮጵያ ሀገሬ ብሎ ሲዘፍን፣ ሒሩት በቀለ፣ ሌሎችም ኢትዮጵያውያን ስለ ሀገር የዘፈኑትን አድዋ ላይ የወደቁ ጀግኖች ኢትዮጵያውያን እየሸለሉ ስሜታቸው የሚገልጹባት ናት። ሀገር ሀገር ማለት የምንዳርባት ናት፣ የምንማርባት ናት፣ የምንኮራ ምናባት የምንኖርባት ናት። ሀገር ለእኔ ኢትዮጵያ እንደዚህ አይነት ናት። ሀገሬን ስንት ደግኖች በሆነ በቃላት መግለጽ በጣም የሚከብድ ትርጉም ያለው ነው። በእኔ አንደበትም እኔ እንጃ ይገለጻል ጊዜ በጣም ይከብደኛል እና እንለ ናሉላ አባነጋ እነ ባቻ አባ ነፍሶ ናጼ ዮሐንስ ናጼ ኃይለ ሥላሴ የመሳሰሉት በቅርብ ጊዜም ብዙ ኢትዮጵያውያን መስዋዕት ይሆንላት ማለት ናት። ለእኔ ሀገር ኢትዮጵያ ማለት ለእኔ ከቃላት በላይ ናት ብዬ ነው የምገልጸው። ሌላ ትግራይ ከኢትዮጵያ ጋር ትቀጥላለች ወይ ምን ይታያቸዋል? እንደተባለው ነገር ቅድም ምናልባት ትንሽ ማስተካከያ ምትል ምንድን ነው ምናልባት በኢትዮጵያዊነቴ ያን ያህል ስሜት ማለት ኢትዮጵያዊነቴ ላይ ጣሪያ አድሮብኝ አይደለም። ነገር ግን ያለው ሁኔታ ሼር አድርገዋለሁ አሁን ወጣቱ ምናልባት ዝም ብለን ባዶ እናስቀረው ጥሩ ነው ያለው፣ ግራንድ ላይ ያለው ነገር መካድ ለምናስበው ፖለቲካዊና መንግስታዊ ስራ በጣም ጉዳት ስለሚኖረ ነው። መፍትሄው ችግሩን በትክክል ካላወቀም እያንዳንዱ ትግራይ ውስጥ ያለ ወጣት፣ በተለይ መቀሌ ውስጥ ያናገርኳቸው ወጣቶች እውነት ለመናገር ምናልባት ሳብስታንሽት መደረግ አለበት በጥናት ነገር ግን አብዛኛው የትግራይ ወጣት የኢትዮጵያዊ መንፈስ ሞቶበታል ምናልባት የህግ ማስከበሩ ዘመቻ በፊትም ባለፉት ሶስት አመታት በጣም ኢትዮጵያዊነት ላይ መርዝ የሆነ ስራ ተሰጥቷል ህወሓት አመራር በተለይ በእነዚህ በህወሓት እና በሶስቱ ፓርቲዎች በተለይ በመመስ ገበጭታ ንስታ የሚባሉ ጸረ ኢትዮጵያ የሆኑ ሰው በጣም ከፍተኛ የሆነ ጸረ ኢትዮጵያ መንፈስ ተሰርቷል ስለዚህ አሁንም ካለው የህግ ማስከበር ላይ የተፈጠረው በጣም ጉድ ሁ የትግራይ ህዝብ ላይ የደረሰውን አብዛኛው ወጣት ኢትዮጵያዊነቱ ላይ በጣም ጥርጣሬ አድርጓል። ይህንን አድረስ ማድረግ ነገ ለምናስባት ኢትዮጵያ ወይ ደግሞ ትግራይን ኢትዮጵያ እድጎ ለማስቀበል በሚሰራው ስራ ላይ ይህን ችግር መረዳት ወሳኝ አይኖራለሁ። ትግራይ ከኢትዮጵያ ጋር ቀጥላ ሄዳ አሁ ትቀጥላለች። ነገር ግን ለዚህ ወሳኝ የሆነ በሳል አመራር ያስፈልጋል። ከክቡር ጠቅላይ ሚኒስትሩ ጀምሮ የእሳቸው የሚኒስትሮች ምክር ቤትን ጨምሮ ጦሮ ሀ የኢትዮጵያ መከላከያ ሰራዊትም ፓርላማው እንዲሁም ሌላው ኢትዮጵያዊ አብረን ከፈራን ይህንን መርዛማ መንፈስ ማምከል እንችላለን። ትግራይም ኢትዮጵያውናን ማትቀጥልበት ሁኔታ የለም። ምክንያቱም የትግራይ ህዝብ ማለት የኢትዮጵያ መሰረት ነው። እንደሚታወቀው ምናልባት አሁንም ድረስ እኔ የተገለጸኩት ጉልላት ላይ እስካሁን የኢትዮጵያ ባንዲራ ትግራይ መቀብር ላይ በባንዲራ ተደርጎ መቀብር የሚቀበሩ እቁብ ላይ ምን ላይ እስኪ አብዛኛው በተለይ እነዚህ በእድሜ የገፉ ከወጣት ውጭ ያሉት ተጋሩ አሁንም ኢትዮጵያዊ መንሰታቸው ላይ ብዙ አይደራደሩም። ነገር ግን ስራ መስራት አለብን። ከክቡር ጠቅላይ ሚኒስትሩ ጀምሮ ይህንን መጥፎ መንፈስ የማምከን እና በጣም በጥሳል የሆነ አመራር ለመስጠት ተጋሩን ኢትዮጵያዊ አድርጎ የማስቀጠል ስራ መቀጠል አለበት። ትግራይ ውስጥ ብቻ አይደለም፣ እዚህ ከትግራይ ውጭ ያሉት አካባቢዎችን ተጋሩን የምንይዝበት መንገድ ተጋሩ፣ መብታቸው ተከብሮ እንደ ሌላው ኢትዮጵያዊ መብታቸው ተከብሮ መኖር አለባቸው። የተጋዩ ኢትዮጵያዊነትን ጥርጣሬ የሚከት ስራዎችን አንሳ የፌዴራል መንግስትም ይህን የሚያመክን በጣም ለትሳሌ አመራሪ ትግራይ ደግሞ ኢትዮጵያን አትቀጥላለች። አመሰግናለሁ። አቶ ተክሌ እሺ፣ አመሰግናለሁ። ሀገር ለማለት ለእናንተ ምንድን ነው የሚለው የወንድሜ ጥያቄ፣ ጥያቄው ግልጽ ነው። ሀገር ማለት ሰው ነው። ሀገር ማለት ህዝብ ነው። ሀገር ማለት ከዛም ሲያልፍ አቶ ጊደና እንደገለጸው ወሰኑ ነው፣ ታሪኩ ነው፣ ባህሉ ነው፣ ቋንቋው ነው፣ የተፈጥሮ ሀብቱ ነው። ሀገር ማለት ብቻ ሳይሆን አካባቢ የአካባቢ ተወላጅ ሆነ የመቀሌ ልጅ ስትሆን መቀሌ ያሉት ነገሮች መቀሌ ያለው ሰው መቀሌ ያለው ባህል ነው ሊያስተሳስርህ ና አገር ብሎ ሊያስቀጥል የሚችለው እና በጥያቄ ደረጃ ትክክል ነው። ሰው እየተጎዳ ነው፣ ሰው እየደረስንለት አይደለም የሚለውን መንፈስ ነው እኔ ማለት የፈለኩት። ግን እንደ ግለሰቦችም እንደ ፓርቲም ከዚህ ውጭ አልወጣንም። ለህዝብ እየተሆኑ ነው፣ ለሰው እየጮሁን ነው። ግጭቱ የተፈጠረበት ሁኔታ በተሰላ ዘዴ አይደለም፣ በተጠና ሁኔታ አይደለም። ሳይታሰብ ዱብዳ የሆነበት ሁኔታ አለ። ለምንድነው የሆነው? መንግስት ከተፈያ Ne kadar ne kadar ne ለጊዜው ችግሩ የፈጠሩት ኃይሎች ይህን ቀውስ እዚህ ሀገር ውስጥ እንዲመጣ አድርገዋል። በእነሱ ሰበብ ደግሞ የትግራይ አካባቢ ላይ ከፍተኛ ጉዳት ደርሷል። ያን እየጮህን ነው፣ ለዓለም አቀፉ ማህበረሰብ እያሳወቅን ነው፣ እየገለጽን ነው። እኛ ብቻ ሳንሆን ብዙ አካላት እየገለጹት ነው ያሉት እና ሰው ላይ ጉዳት ስለደረሰ ነው ይሄ ጥያቄ የመጣው። ግን አገር ማለት ባጭሩ ሰው ነው። ስለዚህ ለሕዝቡ ለሰው እንቁም የሚለውን መልእክት ነው ማስተላለፍ የፈለገው በጥያቄ ደረጃ ቢቀርብም ወንድማችን ያሳለፍ መስሎ የሚሰማኝ ትግራይ ከኢትዮጵያ ትቀጥላለች ወይ የሚለው የኛው ትንሽ እንትን የሚል ይመስለኛል ትግራይ ማለትና ምናልባት ለአርባ ስድስት አመታት በቦሌም በዚህ በሱዳንም አካባቢ የተሸኙ ቤተሰቦችና የገዢው ኃይል የነበረው ቤተሰቦችና ደጋፊዎች አይደለም የትግራይ ሕዝብ ማለት። የትግራይ ሕዝብ ባህር ነው። የትግራይ ሕዝብ በጣም ሰፊ ባህል፣ ሰፊ ታሪክ ያለው ሕዝብ ነው። ለረጅም ዘመናት አብሮ በአካባቢው የቆየ ለኢትዮጵያዊነት ትልቅ ዋጋ የከፈለ ነው። ከዚህ በፊትም ለኢትዮጵያዊነት ያን ግዙፍ ዋጋ ሲከፍል እንደማንኛውም ሕዝብ ተመችቶት አይደለም። ዋጋ ነው የከፈለው። አጥንትና ደም ነው የገበረው። ስለዚህ የዛ ታሪክ አካል ሆኖ ይቀጥላል። አሁን የተፈጠሩ ያሉት ስሜቶች ግልጽ ናቸው። አሁን እኮ ነው ትግራይ፣ አማራ፣ ኦሮሞ መባባል የጀመርነው በዚህ ሀያ ስድስት ሀያ ሰባት አመት ነው። ምንም እንኳን እንደ ህዝብ የኖር ብንሆን እነዚህ ልዩነቶች ለልዩነት ምንጭ ተደርገው የተወሰዱትና ይሄኛው ይሄኛው ያጠቃህል የተባለው እኮ አሁን በቅርብ ጊዜ ነው እንጂ ከዛ በፊትም እኮ መላ ኢትዮጵያውያን በመረጡት መንግስት ተዳድረው አያውቁም። ትግራይም በመረጠችው መንግስት ተዳድረ አታቅም። ምርጫ ሲባል ይሄ ባለፈው መረጥ ነው የሚባለው አይነት ሳይሆን ነፃና ገለልተኛ የሆነ ታማኝነት ያለው ምርጫ ህዝቡም ሀገሩም ያወቀው ምርጫ አድርገ አታውቅም። እንደ ክልል እንደ ኢትዮጵያ ማድርገን ሰላምና ስለዚህ ኢትዮጵያውያን አብረም ስንኖር አሁን ያለ የተቀረው የኢትዮጵያ ክፍል ተመችቶት ነው እየኖረ ማለት አይደለም። ምቹ የሆነ መንግስት ተፈጥሯል ማለት የምንችል አይመስለኝም። ችግሮች አሉ። ይህ ግን ቅድም አቶ ጊደናም ሲገልጸው የነበሩ አንዳንድ ስሜቶች ግን የተፈጠሩ ስሜቶች አሉ። በተለይ በከተማዎች አካባቢ ላይ የተፈጠሩ ስሜቶች አሉ። ምክንያቱም ጦርነቱ በአጋጣሚ ተፈጠረ። ጦርነቱ ራሱ ወይም ግጭቱ የተሰጠው ትርጓሜ ህዝብ ህግ የማስከበር ዘመቻ ተብሎ ነው፣ ትርጓሜ የተሰጠው ከህግ የማስከበር ዘመቻ አልፎ ግን ንብረት ነው የወደመው፣ ሴቶች ነው የተደፈሩት፣ ዜጎች ነው የሞቱት፣ ህዝብ ጨለማ ላይ እንዲወድቅ ነው የተደረገው። ይህ ደግሞ በዛኛው ኃይልም ጭምር ነው። ባይዘወይ ግን አትሊስት በመንግስት ደረጃ የተፈጸሙ ግን አንዳንድ እውነቶች አሉ። ለምሳሌ የግለሰቦች ፋብሪካዎች እና የኢፈርትንም ራሱ ስናይ በፋብሪካዎች ደረጃ የኢፈርት ካምፓኒ የተወሰዱ መኪኖች አሉ። የህግ ማስከበር ዘመቻ ላይ የተባለው ግን የተወሰዱ ንብረቶች አሉ። አሁንም ራሱ ተጽዕኖ ነው የመፍጠር በተለይ በፌዴራል መንግስት ደግሞ ስማቸውን የማጥላላት ሁሉ ምናልባት በንግድ ህግ የጠፋ መልካም ስም ለመገንባት ረጅም ጊዜ ሊፈጅ ይችላል። እና ጥንቃቄ ጉለት በተለይ በሚዲያው አካባቢ ላይ በጥንቃቄ ጉለት ስማቸው የጠፉ ነቸው። መዘረፋቸው ሳያንስ፣ መውደማቸው ሳያንስ ስማቸው ራሱ ከህወሓት ጋር ተያይዞ የጠፉ በርካታ ድርጅቶች አሉ። ይሄ ደግሞ አብዛኛው የትግራይ ወጣት ስራ እድል ምናልባት በአካባቢው የሚያገኝበት ማለት ያ ፖሊሲ፣ ቴሌ ፖሊሲ፣ ሌሎች ባለሀብቶች በትግራይ አካባቢ ላይ ትልልቅ ባለሀብቶች እንዳይፈጠሩ የሚያደርግ የራሱን የንግድ ኢምፓየር መስርቶ ከቦ የነበረ ሀይል ነው። የባለቤትነት ጉዳይና ሌሎች ጉዳዮች ላይ ሌሎች ጥያቄዎችን ማንሳት እንችላለን። ግን አትሊስት ዜጎች ተቀጥሮ የሚሰሩባቸውን ድርጅቶች ስማቸውን ማጥፋትና ማውደም እንዲሁም ደግሞ በመንግስት ደረጃም ራሱ የተወሰኑ መኪኖችና ምክንያቱም ከመንገድ ትራንስፖርት የትግራይ መንገድ ትራንስፖርት የመጣ መረጃዎች በርካታ መኪኖች ተነጥቀዋል። ይሄ ደግሞ በመከላከያም ጭምር ነው የተገለጡት። ስለዚህ ይህ እነዚህ እነዚህ ነገሮች ሲያይ እና ቅድም ደግሞ አንቺ ወደ አስተዳደር በዚህ በመሀል አካባቢ መሀል ሀገር አካባቢ የምናያቸው አንዳንድ ጉዳዮች ያ ፊሊንግ እንዲያድር የሚያደርጉ ናቸው። እንዲሁም ደግሞ ለመልሶ ግንባታው ቅድም እንዳልነው ከጠቅላይ ሚኒስትሩ ጀምሮ ልዩ ትኩረት ባለመሰጠቱ በመዘጌቱ የመገለል ስሜቶች ሊፈጠሩ ይችላሉ። እነዛ የመገለልና እና የሰቆቃ ስሜቶች ግን ኢትዮጵያዊነትን ጥያቄ ውስጥ ይፈታሉ የሚል እምነት የለኝም። በርካታ የሆነ ሕዝብ ከትግራይ ሕዝብ ጎን ቆሞ እየጮኸ ነው ያለው። መንግስትም ቅድም እንዳለው በተወሰነ ደረጃ ጆሮ ሰጥቶ እንቅስቃሴ ላይ ጀምሮ ነው ያለው። ነገሮች ደግሞ እየተጣሩ፣ ምናልባት ለወደፊቱ በገለልተኛ ኃይሎች እየተጣሩ እውነታው እየወጣ ጥፋተኛው ኃይል ይቅርታ የሚጠይቀው ይቅርታ እየጠየቀ የተጎዳው እየተካሰ የዘረፉ ኃይሎች ደግሞ ለፍትህ እየቀረቡ የምንሄድበት ሁኔታ ሊኖር ስለሚችል ትግራይ ከኢትዮጵያ ትቀጥላለች ወይ የሚለው ጥያቄ ምናልባት የተወሰኑ በዚህ በድርጅቱ አካባቢ ላይ ያሉ ደጋፊዎች እና በስሜት ደግሞ የተጎዳን የሚሉ ወገኖች ካልሆነ በስተቀር ህዝብ ባህር ነው። የትግራይ ህዝብ ይሄን ያስባል ብዬ እኔ እምነት የለኝም። ጥያቄዎቹን ላጠቃልና ወደ መጨረሻው ጥያቄ እንሄዳለን። አንደኛው ጥያቄ ጌታቸው እስከዚያ የተባሉ አድማጭ የጠየቁ ጥያቄ ነው። በስልካቸውም ደውለን እንጠይቃቸው፣ ቁጥራቸውን አስቀምጠው ነበር። ስልካቸው ስላስቸገረን ልናገኛቸው አልቻልንም። ግን ጥያቄውን እስቲ ላቅርበው ለእናንተ ኢትዮጵያ ውስጥ ከሁሉም ህዝብ በላይ የተበደለው ህዝብ አለ። እሱም ደግሞ አማርኛ ተናጋሪው ህዝብ ነው። ብሶቱን ደግሞ እንዳይጮህ በጽንፈኛ ብሄርተኞች ተቀምቷል እና በጽንፈኛ ብሄርተኞች እየተገፋ ነው የአማራ ብሄር እና እናንተ እንዴት ታዩታላችሁ? መንግስት ብትሆኑ ይሄንን እንዴት ታስተካክሉታላችሁ? የሚል ነው ጥያቄውና፣ አጠር አጠር አድርጋችሁ መልሱልኝ እስቲ። አቶ ጌደና፣ በመጀመሪያ አብዛኛ ችግሮች መነሻው ይሄ ኤትኒክ ፌደራሊዝም የምንለው በእነ አቶ መለስ ሌሎች አጃግሪዎቻቸው የተጻፈው ህገ መንግስት ነው ብዬ ነው እኔ። መጀመሪያ ችግሩ የሚነሳው ገዛ ነው። ምክንያቱም ህገ መንግስቱ ትኩረት የሚሰጠው ለልዩነት ነው፣ ለአንድነት አይደለም፣ ለኢትዮጵያዊነት አይደለም፣ ለብሄር ብሄረሰቦች ለልዩነት ነው። የችግሩ ምንጭ ይሄ ዘውጋዊ ፌደራሊዝም የምንለው ህገ መንግስቱ ላይ ደምቆ የተጻፈው ችግር ነው ብዬ ነው የማስበው። ምክንያቱም ኢትዮጵያውያን ከዛ በፊት ተከባብረን ነበረ የምኖረው። ያን ያህል እንደዚህ የገነመ አንተ ገሌነ አንተ ከዚህ እየተባባለ የሚጣላበትም የሚቦዳደንበትም እንዳልነበረ እኔም በእድሜ ደርሽበታለሁ። ለእኔ የአማራ ህዝብ በጣም የተከበረ ህዝብ ነው። በጣም ለዚች ለኢትዮጵያ ለምትባለዋ ታላቅ ሀገር ከፍተኛ መስዋዕትነት የከፈለ ነው እንደ ሌሎች ኢትዮጵያውያን። ስለዚህ እንደ ሌላው ብሄር ብሄረሰቦች ተከብረው መኖር ያለበት ህዝብ ነው። አኗኗሩን የምታየ ነው። አብዛኛው የአማራ ህዝብ ትግራይ ካለው ወገኑ የተለየ አኗኗር የለው። ቤንሻንጉል፣ ኦሮሚያ፣ ደቡብ ህዝቦች ጋምቤላ እና የመሳሰሉት ሀረሪ ካለው ኢትዮጵያዊ ወይም ደግሞ ገበሬ የተለየ አኗኗር የለው። ስለዚህ የአማራ ህዝብ ጨቋኝ ነበር፣ የአማራ ህዝብ ገዢ ነበር የሚባለው ነገር ይሄ ትርፍ ገዢዎች እና የፖለቲካ ነጋዴዎች የፈጠሩት የተሳሳተ ትርክት መሆኑን ግንዛቤ ውስጥ መግባት አለበት። እኔ በዚህ መልኩ የአማራ ህዝብን ታርጌት ተደርጎ የተመታበት ሁኔታ ካለ እኔ በትክክል ፕሩቭ አላረኩትም። ነገር ግን እንደዚህ አይነት አካሄዶች ካሉ ግን መቆም ያለበት ነው። እኔም እንደ ኢትዮጵያዊ እንደ አንድ ዜጋ ይህንን ከአማራ ወንድሞቼ የሌሎች ኢትዮጵያ ወንድሞቼ ጋር ይህንን ለማስቆም አብር የሚታገሉ ይሆናል። ስለዚህ ምናልባት እዚህ ላይ እኔ ይሄ ብሄርተኝነትና ኢትዮጵያዊነት እንዴት ነው ባላንስ አርገን የምንሄደው የሚለው ነገር ትንሽ አስተያየቱ ሰደስ ይለኛል። ብሄሮች ከሌሉ ብሄረሰቦች ከሌሉ ኢትዮጵያ የለችም። የኢትዮጵያ የሀገራችን ቅድም ወንድም ያቶ ተክል እንዳለው ህዝቦቻ ናቸው። አገር ሲታል ህዝብ ነው ብሎጣት ትክክል ነው። ብሄሮች ከሌሉ ኢትዮጵያም የለችም። ውበት ናቸው፣ ጌጥ ናቸው ብዬ ነው የማስበው። ነገር ግን እንዴት አርገን ነው ኢትዮጵያዊነትን እና ብሄርን ባላንስ አርገን የምንሄደው የሚለው ነገር እዚህ ላይ ሁልጊዜ ፕሮፌሰር መረራ ጉዲና ናቸው የሚሉ እሳቸው ዘ ጎልደን ሜን ወይም ወርቃማ አማካኝ የሚሉት አባባል አላቸው ምን ማለት ነው በአንደኛው ጫፍ እኔ የኢትዮጵያዊነት ሰርቲፊኬት ሰጭ ነኝ የኢትዮጵያዊን መገለጫ ነኝ እ አንድ ጫፍ ብሄር ብሄረሰቦችን ትኩረት የማይጠቅ አንድ ጥልተኛ ሀይል አለ አንድ ባይ በሌላኛው ጫፍ ደግሞ ኢትዮጵያ የምትባል ሀገር ገደል ግባ እኔ የገሌ ብሄር ተወካይ ነኝ እኔ ብሄረ እስከተከበረ ድረስ ኢትዮጵያዊነት ለእኔ ትርጉም የለው ደግሞ በሌላ አንድ ጫፍ አለ ነገር ግን ፕሮፌሰር ምን ይላሉ ሁለቱም ወደ አንድ አቅጣጫ እንዲጓዙ እናደርጋቸዋለን ኢትዮጵያዊነትም ብሄርተኝነት ሁለቱም የሚገናኙበት ቦታ ያነጥብ ወርቃማ አማካኝ ይሉታል። ኮንሰን ሚን ይሉታል። ይህምን ማለት ነው ብሄርተኝነትም ብሔር ብሔረሰቦች የሚከበሩባት ኢትዮጵያዊነት ደግሞ የሚደምቅበት ኢትዮጵያን መፍጠር አለብን። ይህን ስናረግ በእውነት በእውነት አማራው፣ ኦሮሞውም፣ ትግራይም፣ ሶማሌ፣ ሁሉም የኢትዮጵያ ብሔር ብሔረሰቦች የሚከበሩበት መልካም ዴሞክራቲክ እና የለማች ብልጽግና የተረጋገጠ ሀገር መጠቀቅ በዚህ መልኩን ሀሳብ የሚገልጹ አመሰግናል። አቶ ተክሌ። እሺ ያው ህወሀት ማለት የአማራ የአማራነትና የኢትዮጵያ ጠላት ነው የሚለውን ሀሳብ እኔ ጋር ያለው ባለፉት አመታት ራሱ እኔ በዚህ ጉዳይ ላይ ግልጽ የሆነ አቋም ነው የነበረኝ። እንደግለሰብ አማራ አማራ ነው እንደከባለው የተለያዩ ሰነዶችን አዘጋጅቶ ነው አማራን በጠላትነት ሲያል የነበረው ህወሀት። አማራነት ደግሞ የአማራነትን ስነ ልቦና የሚቀበሉ ወይም ደግሞ ከአማራ የኢትዮጵያ አንድነት ስሜት ጋር አብረው የሚቆሙ የተለያዩ ብሔር ብሔረሰብ ተወላጆችንም ጭምር በአማራነት ሰርጆ የአማራ ተላላኪ የአማራ ቫይረስ ተሸካሚ ወዘት ብሏቸው እንደነበሩ እናቃለን። ስለዚህ ቀንደኛው የአማራ ጠላት ህወሀት ነው ብዬ አስባለሁ። ሆኖም ግን በዚህ በአማራ አካባቢ ራሱ በመደፋት የተፈጠረ ብሄርተኝነት ስሜት እንዳለም ደግሞ ዘባለ ያ ነገር እስከምን ድረስ እያስኬዳል እንግዲህ በሂደት የምናየው ሊሆን ይችላል። በአጠቃላይ ግን ሕወሓት የአማራ ጠላት ነው የሚለውን ነገር እኔ በግልጽ ከዚህ በፊትም በግለሰብ ደረጃ ሰራ ዶ የነበረ አቋም ነው አምናለሁ። በዚያም ሆኖም ግን አሁንም ራሱ የሰሜኑ አካባቢ ላይ እንቅፋቶች ሲፈጠሩ እንላለን። ቅድም ለመግለጽ እንደሞከርኩት አንድ መንግስት ውስጥ ያሉ አንድ ብልጽግና ፓርቲ ውስጥ አለን የሚሉ ሀይሎች አሁንም ሁለቱ ህዝብ ትፔሌፍን ካስወገደ በኋላ በሰላም እንዳይገናኙና ለችግሮች መፍትሄ አብሮ ቁጭ ብሎ በሰከነ መንገድ እንዳያመጣ በትፔሌፍ መንገድ የሚሄዱ ሰዎች እንዳሉ እረዳለሁ። ይሄ ምናልባት ትኩረት ተሰጥቶ ሊፈታ ይገባል የሚል እምነት አለው። በራሳቸውን ሊፈቱት ይገባል። ስለዚህ በአጠቃላይ ግን አማራ ጠላቱን ለይቶ ሲታገል ነው የኖረው። አሁንም ራሱ ትፔሌፍን አትኩረት ሰጥቶ ነው ሊታገል የሚገባው። ማንም አማራ ነው ወክላለሁ የሚል አሁን ባለው የአደራጃጀት ሁኔታ ህዝቡን ከጠላቱ መለየት መቻል ይኖርበታል። ሁለቱ ህዝቦች ግን በባህል፣ በእምነት በቋንቋም በተወሰነ ደረጃ ተቀራርበው የሚኖሩ በታሪክም የተሳሰሩ ስለሆኑ ሁለቱ ህዝቦች ለማቀራረብ የማይፈልጉ ሀይሎች እንዳሉ ይታየኛል። ይሄ በሂደት ሊፈታና ሊታረም ይገባዋል የሚል እምነት አለኝ። መፍትሄው ምንድን ነው ካልን፣ ግን በአጠቃላይ እንደ ኢትዮጵያ ብዝሃነትን ያከበረ ሁሉንም ብሄር ብሄረሰቦች፣ ቋንቋዎች፣ የእኛም ጸጋዎች የሆኑትን በሙሉ ያከበረ ብዝሃነትን ያከበረ ግን በዜግነት ላይ የተመሰረተ ፖለቲካ ለሀገራችን መፍትሄ ነው ብዬ ያቀርብናል እንደ ግለሰብ። በዛም ነው ይሄ ማ ውስጥ የገባሁት በመንግስትነት ውስጥ ኮንትራክት የሚገባው ከመንግስት ጋር ግለሰብ ነው እንጂ ብሔሮች ወይም ቡድኖች ሊገቡ አይችሉም። ያም አስቸጋሪ ሁኔታ ሊፈጠር ይችላል። ባለፈው ሀያ ሰባት አመታት ያየነውም ይሄንኑ ነው። ስለዚህ ምናልባት እድሉ ከተገኘና የሰከነ ፖለቲካ እዚህ ሀገር ውስጥ የሚካሄድ ከሆነ መሰረታዊ መፍትሔ ሊሆን የሚችለው የዜግነት ፖለቲካ ወይም በግለሰቡ ላይ በዜግነት ላይ የተመሰረተ ኢትዮጵያዊ ፖለቲካ ነው ብዬ አስባለሁ። እንግዲህ የተነሱ ጥያቄዎች አነስ ያሉ መስለው የነበረ ግን በዝርዝር ስንመጣባቸው በርከት ያሉ ናቸው። ውይይታችን ከማጠቃልላችን በፊት በትግራይ ክልል ስላለ ሁኔታ የመፍትሄ ሀሳብ ነው የምትሉትን አጠር አጠር አድርጋችሁ በሁለት ደቂቃ አጠቃሉልን። መጀመሪያ እንደ ቀደም ተከተላችሁ አቶ ጊዳና አመሰግናለሁ። በቃ አሁን ምንድነው አሁን መንግስት የጀመረውን ነገር እነዚህ ኒውትራል የሆነ የሚዲያ አካላት እንዲገቡ ማድረጉ ጥሩ ነው። አሁንም ሲቪል ሶሳይቲ እንዲገቡ ማድረግና የትግራይ ሰቆቃ ማድረጋት እና ማጣራት ብሎም ለሕዝቡም ለሚመለከተው አካልም ግልጽ ማድረግ ያስፈልጋል። ሌላ እኔ ካቢኔው ላይ የጊዜያዊ መስተዳድር ላይ ያለኝ አስተያየት ምንድነው አካታችና አሳታፊ ማድረግ አለበት ብዬ ነው ማስበው። እነዚህ ህጋዊ ፓርቲዎች ዜናን፣ ስደታን የመሳሰሉትን በትክክል መንግስት ውስጥ ገብተን እንድንሰራ በፓርቲ ደረጃ ሊደረግ ሆነላለ ሌላ የስራ አስፈጻሚውን የሚቆጣጠር መማክርት ጉባኤ መኖር አለበት። ምክንያት ተጠሪነታቸው ለትግራይ ሚኒስትሩ ነው። ስለዚህ ይህንን አካል የሚቆጣጠር ምንም ከትግራይ የተወከለ ምንም ወገ ስለዚህ መማክርት ጉባኤ ከፓርቲዎች፣ ከታዋቂ ግለሰቦች፣ ከህዝቡ ሞቱ እንበላለሁ። ዋናው መፍትሄ ግን አሁንም የትግራይ ላይ ደረሰው ሰቆቃ የኛ መንግስት በግልጽ ተጣርቶ እውነታው ለህዝብ ግልጽ ማድረግ ነው። ማለት የተጎዱ እህቶቻችን፣ ሌላ የትግራይ ማህበረሰብ የካሳ ጉዳይ እውነታው እንዲወጣ ማድረግ ያስፈልጋል። ሌላ ይሄ ህግ ማስከበሩ ከመጀመሩ በፊት የነበረው የትግራይ በኋላዊ ግዛት መከበር አለብን ያቀ ቃል ካለን በህጋዊ መሰረት ፓርላማው አለ፣ ፌዴሬሽን ምክር ቤት አለ፣ የወሰንና ማንነት የሚባል ኮሚሽንም አለ። በዛ መሰረት በህዝቦች ሪፈረንደም መመተን አለበት። ይህንም ደግሞ ኦሮሚያና ሶማሌ ላይ ተደርጎ ሪፈረንደም ተደርጓል። ስለዚህ የትግራይ ክልሎች መለቀቅ አለባቸው። ከመከላከያ ሰራዊት ውጪ ያሉ የኤርትራ ሰራዊትም ይሁን የሌላ የአማራ ሚኒሻና የአማራ ልዩ ኃይል ለቀው መውጣት አለባቸው። ይህንን ነው ማለት ተፈልገው። ጽዮንና ቪያማሪክ የንድስ ደቅታችን በራሲም በትግራይ ዲሞክራሲያዊ ፓርቲም አመሰግናል። አቶ ተክላይ ከዚህ በፊት በተለያዩ መረጃዎች ህወሀት ከመወገዱ በፊት እንደ ድርጅትም አንድ ነጥብ ስምንት አካባቢ የሚሆን አንዳንዶቹ ወደ አንድ ነጥብ ስድስት ይሉታል። አንድ ነጥብ ስምንት ሚሊዮን የሚሆን ህዝብ በአስቸኳይ ጊዜ እርዳታ ታቅፎ የኖረ ነው። በርካታ ሰዎች ደግሞ ምናልባት ከዚህ ከምግብ ዋስትና ተመርቀዋል የተባሉት ደግሞ አሁን በዚህ ጉዳይ ተንሸራተው ወደዚህ ይገባሉ። በአጠቃላይ በመንግስት ደረጃ በተለይ በአንዳንድ የመንግስት መስሪያ ቤቶች፣ በሰላም ሚኒስቴር አካባቢ በርካታ ሚሊዮን ቁጥር ወደ ሁለት ነጥብ አምስት አካባቢ እንደገና ደግሞ በሌሎች መስሪያ ቤቶች አራት ነጥብ አምስት አካባቢ የሚሆን ህዝብ ለከፍተኛ ችግር ተጋልጧል ተብሏል። በዛ ላይ ከዚህ ግጭት ተጨማሪ ኮቪድ ነበር፣ አንበጣ ነበር። ስለዚህ በጣም የተወሳሰበ ችግር ነው ትግራይ ውስጥ ያለው። በዛው መጠን መንግስት ትኩረት ሊሰጠው ይገባል የሚል ነው እኔ የምሰጠው ሀሳብ። ሌላኛው በዚህ በሰላም ጉዳይ መቀሌ ውስጥ ቁጭ ብሎ የህወሀት ካድሬ የነበረ ወይም የህወሀት አመራር የነበረ አመፅና ብጥብጥ እያስነሳ የህዝቡን ሰላም ተመልሶ ማወቅ የለበትም። እዚህ ላይ ቁርጥ የሆነ እርምጃ መወሰድ መቻል አለበት። የህግ ክትትል መኖር መቻል አለበት። ሰላሙ መደፍረስ የለበትም። መቀሌም አዲስ አበባም ቁጭ ብለው አውሮፓ ተቀምጠው እሳት ከሚለቁ ኃይሎች ጋር አውሮፓ እና አሜሪካ እየተባበሩ ችግር እየፈጠሩ ነው። ስለዚህ የሰላሙ ጉዳይ የክልሉ ፖሊስ በጣም እንዲጠናከር፣ የፌዴራል ኃይሎችን እንዲጠናከር ከፍርሃት ወጥቶ ማህበረሰቡ ቀጥተኛ ተሳታፊ እንዲሆን መሰራት መቻል አለበት ብዬ አስባለሁ። ሌላው የስራ መጀመር ነው። ፋብሪካዎች፣ መሰቦ ፋብሪካ ለምሳሌ ግዙፍ የሆነ የሰው ኃይልና ኢንዱስትሪውን ሊያንቀሳቀስ የሚችል ነው። የኮንስትራክሽን ኢንዱስትሪውን መጀመር መቻል አለበት። መስሪያ ቤቶች መጀመር መቻል አለባቸው። ትምህርት ቤቶች እና ዩኒቨርሲቲዎች መጀመር መቻል አለበት። ቅድማቶ ሂደና እንዳለው ካቢኔው ምናልባት ስልጣን የሚያንሰው ከሆነ በፌደራል ደረጃም ራሱ የስልጣን ክፍተት ካለ በአዋጁ ተጨማሪ ስልጣኖች ሊሰጡት ይገባል፣ ሊጠናከር ይገባል። የዚህ የጊዜያዊ አስተዳደሩ ዘንድ በሂደት የአስቸኳይ ጊዜ አዋጁ እየላላ የሚሄድበትና ማህበረሰቡ ሰላሙን የሚያገኝበት ከውጥረት እየላላ የሚሄድበት ሁኔታ መሰጠት መቻል አለበት። ቀስ በቀስ ግን ያው እንግዲህ የማይቀር ጉዳይ ነው የሚሆነው የትግራይ ህዝብ በሚመርጠው ሀይል እንዲተዳደር ተስፋዎች መሰጠት መቻል አለባቸው። ዲሞክራታይዜሽን ትግራይ አካባቢ ላይ በደምብ እንዲሰራ በፌዴራል መንግስቱም የጊዜያዊ አስተዳደሩም ሁሉም የሚመለከተው ሀይልም መንቀሳቀስ መቻል አለበት። ከዚህ ጨለማ በአጠቃላይ ልንወጣበት የምንችለው የምርጫ ጉዳይ ነው ሊሆን የሚችለው። ሌሎቹ ምናልባት የኤርትራ ሀይልም ራሱ መንግስት አስቸኳይ ማብራሪያ መስጠት አለበት ማስወጣት መቻልም አለበት የሚል ማጠቃለያ ነው የምሰጠው። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ቲዴፓ አባል እና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈ ተፈጻሚ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው በመመለሳቸው ነው እንግዲህ የዛሬውን ለጥያቄው መልስ ዝግጅት ጋብዘናቸው ከአድማጮች ለተነሱ ጥያቄዎች ማብራሪያ የሰጡልን፣ በአሜሪካ ድምጽ አድማጮች ስም ሁለታችሁንም እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። የተከበራችሁ አድማጮች እናንተን በጥያቄ ስለተሳተፋችሁ እናመሰግናለን። በሌላ በኩል ለጥያቄው መልስ የጋበዝናቸው እንግዶች ካነሷቸው ሀሳቦች አንዱ በትግራይ ክልል ያለውን የሰብአዊ መብት ጥሰት የተመለከተ ሲሆን መንግስት በክልሉ ደረሱ የተባሉ ማንኛውንም የሰብአዊ መብቶች ጥሰቶች በማጣራት እርምጃን እንደሚወስድ የኢትዮጵያ መንግስት አስታውቋል። በትናንትናው እለት የአሜሪካ ድምጽ ያነጋገራቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ መንግስት ለሰብአዊ መብት መከበር ትኩረት እንደሚሰጥ ገልጸዋል። የኢትዮጵያ መንግስት ለሰብአዊ መብት መከበር ትልቅ ትኩረት ይሰጣል። የሰብአዊ መብትን ጥሰት እንዲፈጸም በምንም አይነት በህገ መንግስቱም ሆነ በአሰራር ውስጥ አይፈቀድም። የፈጸሙትን ኃይሎች ወደ ህግ የማቅረብም ኃላፊነትም ይወስዳል። ስለዚህ እንደሚታወቀው የህግ ማስከበር ስራ ሲካሄድበት የነበረ አካባቢ ነው። ብዙ ክፍተቶች የነበሩበት አካባቢ ነው። በርካታ እስረኞች ከአስር ሺህ በላይ የሚሆኑት በነበረው ሀይል እዛ አካባቢ ሲያስተዳድር በነበረው ህገወጥ ሀይል ከእስር ተፈቶ የተለቀቁበት ሁኔታ ነው የነበረው። ታጣቂ ሀይል የሚንቀሳቀስበት አካባቢ ነው የነበረው። በአጠቃላይ በህግ ማስከበሩ እንቅስቃሴ ውስጥ የተፈጸሙትን ማንኛውንም ህገ መንግስትን የሚጻረሩ ሰብአዊ መብትን የሚጋፉ ጥቃቶችን ለመመርመር ጥፋት ያደረሱትን ሰዎች ደግሞ በህግ ተጠያቂ ለማድረግ መንግስት ይሰራል ነው። በዚህ ደረጃ የኢትዮጵያ አቶርኒ ጀኔራል፣ ጠቅላይ አቃቢ ህግ እና የፌዴራል ኮሚሽን እና የሚመለከታቸው ሌሎች አካላትም እዛ አካባቢ አሉ። አስፈላጊውም የማጣራት ስራ ተሰርቶ የተጣራውን ነገር የመተግበር ሙሉ ፍላጎት አለ። አያይዘውም የሰብአዊ መብት ተሟጋች ቡድኖች ገብተው ማጣራት እንደሚችሉ ገልጸዋል። የረድኤት ድርጅት ሰራተኞችም ቢሆኑ ከዚህ በፊት በፈቃድ ነበር እንዲሄዱ የተደረጉት። አሁን በማሳወቅ ብቻ እንዲሄዱ እንደተፈቀደላቸው ጠቁመው በትክክለኛው መንገድ እንዲጣራና ተጣርቶም የማስተካከያ እርምጃ እንደሚወሰድ ጨምረው መናገራቸው አይዘነጋም።